የምዕራብ ወለጋ ዞን አስተዳዳሪ አቶ ኤልያስ ውመታ የኦነግ ሸኔ ታጣቂዎች የዞኑን ትራንስፖርት ጽህፈት ቤት ኃላፊ አቶ ዋጋሪ ቀጀላን ገደሉ ሲሉ ተናግረዋል። አቶ ዋጋሪ የተገደሉት ለመንግስት ስራ ጉዳይ ከቆንዳላ ወረዳ ወደ መንዲ ወረዳ እየሄዱ ሲሆን ባለፈው ሳምንት ቅዳሜ ጠዋት መሆኑንም አቶ ኤልያስ ገልጸዋል። ሹፌራቸውና ከእርሳቸው ጋር የነበሩ ሶስት የጸጥታ አካላትም በጥቃቱ ህይወታቸውን ማጣታቸውን ነው አቶ ኤልያስ የተናገሩት። ይህ ግድያ የተፈጸመው ባለፈው ቅዳሜ ዕለት ሁለት ሰዓት ከተማ ነው። አቶ አግጅራ ቀጀላ የምራብ ወለጋ የትራንስፖርት ጽህፈት ቤት ኃላፊ ናቸው። ከዚህ ቀደም እንደሚያደርጉት ሁሉ ወረዳዎችን በስራ ለመደገፍ ነው ወደ ቆንዳላ የሄዱት። ከቆንዳላ ወደ መንዲ ለስብሰባ እየሄዱ ሳለ መንገድ ላይ ይህ ድርጊት ተፈጸመባቸው። በጥቃቱ በአጠቃላይ አምስት ሰዎች ህይወታቸው ያለፈ ሲሆን ሹፌራቸው አንድ የኦሮሚያ ልዩ ኃይል አባልና ሁለት የሚሊሻ አባላትም ይገኙበታል። ይህንን ግድያ የፈጸመው ደግሞ አርሶ አደሮችን፣ ሚሊሻዎችን፣ የመንግስት ሰራተኞች እና የኦሮሚያን ጨምሮ አመራሮችን ሲገድል የነበረው ታጥቆ የሚንቀሳቀሰው ኦነግ ሸኔ የተባለው ኃይል ነው ይህ በተጨባጭ ነው የሚታወቀው፣ ብለዋል የምዕራብ ወለጋ ዞን አስተዳዳሪ ግድያውን የፈጸሙ አካላት በቁጥጥር ስር ባይውሉም ለታጣቂዎቹ ጥቆማ በመስጠት የተጠረጠሩ ግለሰቦች ተይዘዋል ብለዋል። የጸጥታ አካላት በአካባቢው አሰሳ እያደረጉ መሆኑንም አቶ ኤልያስ ተናግረዋል። ከነዚህ ሸማቂዎች ጋር ግንኙነት ይኖራቸዋል፣ ጥቆማ ሊሰጡ ይችላሉ ተብለው የተጠረጠሩ አምስት ሰዎች በአሁኑ ሰዓት የግድያ የተፈጸመበት ቦታ ቆንዳላ ወረዳ በቁጥጥር ስሩ ውለዋል። የመንግስት ጸጥታ ኃይሎችም ከመነሲቡ ከቤጌ እና ቆንዳላ በመምጣት በስፍራው ታጣቂዎችን የማሰስ ስራ ላይ ይገኛሉ። ከባድ እርምጃ በስፍራው እየተወሰደ እንደሆነ ነው የማውቀው ብለዋል። የአቶ አጋሪ ቀጄላ እና ሌሎች አራት ሰዎች ቀብር ስነስርዓት መፈጸሙን የገለጹት አስተዳዳሪው ከአቶ አጋሪ ጋር ለሁለት ዓመት ያህል ገደማ መስራታቸውን ተናግረዋል። ስለ የቀድሞ የስራ ባልደረባቸውም ተከታዩም ብለዋል አቶ ኤልያስ። አቶ አጋሪ የመነሲቡ ወረዳና የጊልቱ ካራ ወረዳ አስተዳዳሪ ነበሩ። ወደ ዞን ከመጡ በኋላም የዞኑ ምክትል ጸጥታና አስተዳደር ጽፈት ቤት ኃላፊ ሆነው ሰርተዋል። በስራቸው ታማኝና ለእውነት የሚታገሉ መሆናቸውን ነው የማውቀው። የትራንስፖርት ጽፈት ቤት ኃላፊ ሆነው ለአንድ ዓመት ገደማም ሰርተዋል። አቶ አጋሪ የአራት ልጆች አባት ሲሆኑ ህይወታቸውን ለማሻሻልም በወለጋ ዩኒቨርሲቲ ሲማሩ የነበሩትን የሁለተኛ ዲግሪ ትምህርት ከጥቂት ወራት በኋላ ሊጨርሱ ነበር ብለዋል። የዞኑ አስተዳዳሪ ግድያውን የፈጸሙት ኦነግ ሸኔ የሚሏቸው ራሳቸውን የኦሮሞ ነፃነት ሰራዊት የሚሉ ሸማቂዎች እንደሆኑ ይግለጹ እንጂ የሸማቂዎቹ ጦር መሪዎች ድርጊቱን አንፈጽምም ሲሉ ሲያስተባብሉ ቆይተዋል። በዚህ ዙሪያም እንዲህ ይላሉ አቶ ኤልያስ። እነዚህ ታጣቂዎች በሽፍትነት ስለሚንቀሳቀሱ ይህንን መፈጸማቸውን አያምኑም። ይህን ጥያቄ ህብረተሰቡን ብጠይቁ የተሻለ ይሆናል። ምክንያቱም ከዘመዱ ከወገኑ ከአካባቢው በታጣቂዎቹ ወገኑን ያጣ ብዙ ስለሆነ ብዙ የመሰረተ ልማት ስራዎችም እንዳይከወኑ ትልቅ እንቅፋት ሆኖ ምዕራብ ወለጋን በመጉዳት ላይ የሚገኘው ይሸማቂ ቡድን ነው ብለዋል። የኢትዮጵያ የሽብር ሕግ በሽብር ፈጠራ የተፈረጁ ድርጅቶችንና ግለሰቦችን ማነጋገር ስለሚከለክል ከመንግስቱ ተጨማሪ ማብራሪያ እስክናገኝ የተወነጀሉትን ወገኖች አነጋግረን ማካተት አልቻልንም። ለአሜሪካ ድምፅ ናኮር መልካ ካምቦ